ወደ አገራችሁ ስትመለሱ ምን መስራት ታስባላችሁ? ለውጭ ጉዳይ ሚኒስቴር እንሰራለን። ከአሜሪካ ወደ ኢትዮጵያ እንደ ተመለሳችሁ የት ታርፋላችሁ? ግዮን ሆቴል ውስጥ ማረፍ እንፈልጋለን። ይህ መኪና እንዲሰራ ለማን ልንገር? ለለማ ንገረው። ለማ የፈለገውን መጽሐፍ መቼ ትሰጠዋለህ? ከመጣ መጣ ዛሬ ከሰዓት በኋላ እሰጠዋለሁ። አባትንን ለማየት መቼ ወደ አገርህ ትሄዳለህ? ገንዘብ እንዳገኘሁ እሄዳለሁ። ስንት ገንዘብ ትሰጣታለህ? የምትፈልገውን ያህል እሰጣታለሁ። የሚነግርሽን ነገር ትነግርኛለሽ? አዎ፣ እነግርሃለሁ። ለማ ከአሜሪካ ከተመለሰ በኋላ ከማን ጋር ይሰራ ነበር? ከአባቱ ጋር ይሰራ ነበር። ወደ አዲስ ከተማ ከሚሄዱት ሰዎች ጋር ተሄጃለሽ? የለም አልሄድም። ይህን ነገር ስላየሹ በጣም ደስ አለሽ? አዎ ስላየሁት ደስ አለኝ። ዛሬ ስለ መጣው ሰውዬ ምን ታውቃለህ? እሱ ተማሪ እንደ ነበር ብቻ አውቃለሁ። አቶ ዮሐንስ ለምን ወደዚህ እንደ መጣ ታውቃለህ? አዎ እናቱን ለማየት ነው። ስለ ጠየቀህ ጥያቄ አሁን ምን ትመልሳለህ? አሁን መልስ የለኝም። ለሚወድቅ ሰዎች ምን ማድረግ ትፈልጋለህ? አንድ በጣም ጥሩ መኪና መስጠት እፈልጋለሁ። በሁለት ሰዓት ቢሄዱ አብረሃቸው ትሄዳለህ? ብችል አብራቸው እሄዳለሁ። አቶ ለማ ሁል ጊዜ ለምን ይተክዛል? በእውነቱ ለምን እንደሆነ አላውቅም። አቶ ዮሐንስና ባለቤቱ ጠላ ሲጠጡ አየሃቸው? የለም፣ አላየኋቸውም። ቡና ከመጠጣትህ በፊት ወደ እኛ መምጣት ትችላለህ? የለም፣ አልችልም። ገንዘቡን እስኪ ያገኝ ድረስ እዚህ ይቆያል? አዎ እዚህ ይቆያል። መኪናውን ቢያድሰው ገንዘብ ትሰጠዋለህ? አዎ አምስት ብር ሰጠዋለሁ። የአገርህ ሕዝብ ቢማር በጣም ትወዳለህ? አዎ በጣም እወዳለሁ። የቤተ ክርስቲያኑን መግቢያ የሚያውቀው ማን ነው? የአቶ ዮሐንስ አባት ነው። በጠቅላላው ቢሸጠው በስንት ገዛዋለህ? በአምሳ ብር ቢሸጠው ገዛዋለሁ። ነገሩን በቀላሉ ስለምታስተውለው ለእሷ መንገድ ጥሩ ይመስልሃል? አዎ፣ በጣም ጥሩ ይመስለኛል። ልብሱን በእጁ ቢዳብሰው ጥሩ መሆኑን ማወቅ ይችላል? አዎ፣ ይችላል። የኪሱ ውስጥ የነበረውን ቦርሳ ማን ወሰደው? ተማሪዋ ወሰደችው። የአቶ ዮሐንስ ልጅ የምታጠናውን ትምህርት ታውቃለህ? አማርኛ ቋንቋ ነው። አምስት ብር ያህል ቢሰጥህ አንተ ምን ትሰጠዋለህ? አንድ በጣም ጥሩ ሙሉ ልብስ ሰጠዋለሁ። ሁልጊዜ በአማርኛ ቢናገር አማርኛው ይሻሻል ይመስልሃል? አዎ፣ በጣም ሊሻሻል ይችላል። ወደዚህ መምጣት ቢረሳ አንቺ ወደ እሱ ትሄጃለሽ? አዎ፣ ሄዳለሁ። አቶ ለማ ደህንነቱ ቢነግርህ መጥተት ትነገረኛለህ? አዎ፣ መጥቼ ነግርሃለሁ። አስተማሪያችን እረፍት መቼ የሚኖረው ይመስልሃል? ካንድ ወር በኋላ ይኖረዋል። በሽታው እየተሻለው ሄደ? አዎ፣ በጣም ተሽሎታል። ጉንፋኑ ቢሻላቸው ይመጣሉ? የለም፣ አይመጡም። ፀሐይ እስክትጠልቅ ድረስ ምን ትሰራለህ? መጽሐፍ አነባለሁ። የገንዘብ ቅናሽ ቢያደርግልሽ አልጋውን ትገዘዋለሽ? አዎ ገዛዋለሁ። ይህን ነገር እርካሽ ቢያደርጉት ብዙ ሰዎች ይገዟቸዋል። በእውነቱ አላውቅም። ጠረጴዛውና ወንበሩ ውድ ካልሆኑ ልግዛቸው። በጣም ውድ ከሆኑ አትግዣቸው። ለስንቅ የሚሆን ዳቦ ለመግዛት የት መሄድ ያስፈልጋል? ወደ ሆቴሉ መሄድ ያስፈልጋል። እዳውን ለመክፈል ማን መጣ? ከበደ መጣ። ዛሬ ፈተና የሚወስድ ማን ነው? ከበደ ነው። ፈተናውን የሚቀበሉ ሰዎች መጡ? የለም፣ አልመጡም። መከራን የሚፈልግ ሰው የሚገኝ ይመስልሃል? መከራን የሚወድ የለም። የምትፈልጉትን ስንቅ አገኛችሁ? የለም፣ አላገኘንም። ሰው የሚሞትበትን ጊዜ ያውቀዋል? የሚሞትበትን ጊዜ አያውቀውም። ይህ ስንቅ ሲያልቅ ሌላ ከየት ታመጣላችሁ? ከአገራችን እናመጣለን። ለሰበረችው ሰዓት ስንት ገንዘብ ከፈለች? አስራ አምስት ብር ከፈለች። ወንበሩን ማን ሲ ሰብረው? አየህ። የወይዘሮ ጥሩነች ትንሽ ዋለይ ስትሰብረው አየሁ። የጠፋውን መኪና የት አገኙት? አዲስ ከተማ ውስጥ አገኘሁት። ስልክ ስደውል የመለሰ ማን ነው? ስልኩን የመለስኩን እኔ ነኝ። የምትፈልገውን የስልክ ቁጥር ሰጠሃት? አዎ ሰጠኋት። አሁን ያጣሃውን ነገር የምታገኘው ይመስልሃል? የለም አይመስለኝም። ምክንያቱን የሚነግረኝ ሰው ማን ነው? አስተማሪው ነው። የምታስቡትን ለማወቅ ጠየቃችሁ? ምን ታስባላችሁ ብሎ ጠየቀን። በቦርሳው የሚወስደውን ገንዘብ ለማን ይሰጠዋል? ለእናቱ ይሰጣታል። የሚያሰፋውን ልብስ አይነት አየህ። አዎ፣ ነጭ ነው። መኪና፣ ሰፊ ቤት የት ይገኛል? በአዲስ ከተማ ውስጥ ይገኛል። ከበደ አንድ ሙሉ ልብስ ለማሰፋት ማታ ማታ ይሰራል። ለሁለት ሳምንት ያህል ለመስራት አስቧል። ልብሱን መቼ ማሰፋት እንደሚፈልግ ታውቃለህ? ለጊዜው አላውቅም፣ ግን ለማን ጠይቄ ሊነግረዎት ትችላለሁ? ረጅም ሰው እንደማወድ ማን ነገረህ? ትንሿ አያቶች ነገረችኝ። በጠባብ መንገድ ለመሄድ ከወደድህ ለምን በዚህ መንገድ መጣህ? ለስራ የቅርብ ስለሆነ ነው? ልብሶውን የሚሰፋለወት ሰው ማን ነው? ባለቤት የጥሩ ልብስ ሰፊ ስለሆነች የራሴን እና የልጆችን ልብስ ትሰፋለች። ለምን ያገራችሁ ሴቶች ረጅም ልብስ ይለብሳሉ? ረጅም ልብስ ስለሚወዱ ነው። አሜሪካ ውስጥ ምን ታያላችሁ? ብዙ ነገሮች እናያለን። ክረምት ሲያልፍ ቤት ለመስራት አስባችኋል? እኔና ወንድሜ አንድ ጥሩ ቤት ለመስራት ተዘጋጅተናል። በአሜሪካ ውስጥ ብዙ ረጅም ሰው ይገኛል? አዎ ይገኛል። ትልቅ መኪና ትወዳለህ? መካከለኛ መኪና ወዳለሁ።